የአስቸኳይ ጊዜ አዋጁ መታወጁን ተከትሎ አገሪቱ በርካታ ችግሮችን እያስተናገደች ነው። የሰዎች መታሰር ደግሞ አሁንም ድረስ እንደቀጠለ ነው። ሰሞኑ ጋዜጠኛ ኤልያስ ገብሩና አናንያ ሶሪ እንዲሁም ፖለቲከኛና በማህበራዊ ሚዲያዎች በመጻፍ የሚታወቀው ዳንኤል ሽበሺ ታስሯል። የሰማያዊ ፓርቲ የስራ አስፈጻሚ ኮሚቴ አባል ወይዘሪት ወይንሸት ሞላም ታስራለች። ስትታሰር አብሯት የነበሩት የፓርቲው ሊቀመንበር ኢንጂነር ይልቃል ጌትነት ተከታይን ብለውናል። እኔና ሌሎች ሶስት ጓደኞቻችን ከወይንሸት ሞላ ጋር ሆነን አራት ኪሎ አካባቢ አስራ ሁለት ሰዓት ላይ ቡና እየጠጣን ሲቪል የለበሱ ሰዎች ትፈልግሻለሁ አላት። ለምን ነው የምትፈልገኝ ያለችው፣ አንድ ጉዳይ ላናጋግርሽ አላት። ከዛ በኋላ ራቅ ብሎ ይዟት ሲወጣ ተከተል ናቸው። ቀጥሎ ሌሎች ፖሊሶችም አብረውት ሆኑ። ትፈለጋለሽ ብለው አራት ኪሎ አካባቢ ያለ ፖሊስ ጣቢያ ለወደዛ ይዘዋት ሄዱ። እንግዲህ ይሄ የተለመደ ነገር ነው። ወይንሸት ለሰባተኛ ጊዜ መሆኑ ነው አሁን ስትታሰር። በአጠቃላይ የአስቸኳይ ጊዜ አዋጁ ከታወጀ በኋላ ስለታሰሩ አባሎቻቸው አስመልክተው ኢንጂነር ይልቃል ሲገልጹ አጠቃላይ የታሰረው ሰው ቁጥር አሁን በየወረዳው ከመቶ በላይ ደርሷል። አሁን በቅርቡ ከተ በተለያየ ጊዜ ከገለጽ ነው ውጭ ለየት ያለ ነገር የሚሆነው ነው። በጉጂና በቦረና አካባቢ ኦሮሚያ ውስጥ ብዙ ሰዎች እንደታሰሩ ደርሶኛል። በሰሜን ወሎና በደቡብ ወሎ፣ በጎጃም በምዕራብ ና በምስራቅ ጎጃም እንደዚሁ በጎንደርም በሰሜን ጎንደርና በደቡብ ጎንደር፣ በደቡብ ኢትዮጵያ ደግሞ አርባ ምንጭ አካባቢ ሰሜን ኦሞና ደቡብ ኦሞ ጅንካ አካባቢ በየወረዳው ያሉ አባሎች ከሶስት እስከ አምስት የሚሆኑ እንደታሰሩ ተነግሮኛል። እንግዲህ ስማቸውን እያንዳንዱን መግለጽ በዚህ አጭር ሰዓት ከባድ ስለሆነ ነው አዲስ አበባ ላይ ዜው ያሉ ነጠና የታየው እናወቀ ተዘራ እንደ ያስፔድ ተስፋዬ እነ ይድነቃቸው ከበደ፣ እኔ ሁሉንም ስማቸውን ጠቅሼ መጨረስ አልችልም። እነ አዲሱ ጌታነህ እነ ያስቤድ ተስፋዬ በሙሉ እንግዲህ የሰማያዊ ወጣት አባላት የተባሉ በየቀኑ እየተለቀሙ በየእስር ቤቱ እየገቡ ነው ያሉት። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።